ኢትዮጵያ ውስጥ የተጀመረው ለውጥ እንዲጠናከርና የሕግ የበላይነት እንዲከበር ወጣቶችና ሴቶች የድርሻቸውን እንዲወጡ ገዢው ፓርቲ ኢህአደግ ጥሪ አስተላልፏል። ሐዋሳ ላይ ያካሄደውን አስራ አንደኛውን ድርጅታዊ ጉባኤውን ዛሬ ያጠናቀቀው ኢህአደግ ሀገሪቱ ገብታበታለች ያለው ለውጥ እንዳይቀለበስና እንዲቀጥልም ለማድረግ ተሳታፊዎቹ ኃላፊነት እንዳለባቸው በመዝጊያው ላይ ባወጣው የአቋም መግለጫ አሳስበዋል። ከተሳታፊዎቹ 177 ልዑካን በ176 ድምፅ ዶክተር አብይ አህመድን የድርጅቱ ሊቀመንበር አቶ ደመቀ መኮንንን ደግሞ በ149 ድምፅ ምክትል ሊቀመንበር አድርጎ በድጋሚ የመረጠ ሲሆን ሁሉም ኢትዮጵያዊ የሚሳተፍበት አንድ ሀገራዊ ፓርቲ ለመመስረት ጥረት መጀመሩንም ድርጅቱ ጠቁመዋል። ሙክታር ጀማል ከሐዋሳ ዘገባ ልከዋል። ለሶስት ቀናት ሐዋሳ ሲካሄድ የነበረው አስራ አንደኛው የኢህአዲግ ጉባኤ ዛሬ የድርጅቱን ሊቀመንበርና ምክትል ሊቀመንበር በመምረጥ ፍጻሜውን አግኝቷል። በጉባኤው ሂደት ላይ ከአባላቶች በተጨማሪ ታዛቢዎችም የተሳተፉ ሲሆን የምርጫው ሂደት ምን ይመስል ነበር ብዬ ከጠየኳቸው ታዛቢዎች አንደኛው ይህንን ነግሮኛል። ስሜት ደሳለኝ ኃይሉ ይባላል። ያው በጥበብ ዘርፍ ውስጥ ነው ያለሁትኝ። የተሳተፍኩት በታዛቢነት ነው። ሂደቱ በጣም ግልጽ ነው ያደረጉት። ሌላ የተለየ ነገር ዶክተር አብይ ሀሳብ አቀረበ። ታዛቢዎች እንዳሉ እዚሁ እንዳለ ሌላ ጊዜ ለካ ወጥቶ ነው ታዛቢው ወጥቶ ቁጭ ብላችሁ ሲመረጣ ያች አዎ ላይ አየን ላይ ሁሉንም እስከ መጨረሻው እንደውም ለሻ የወጡም አሉ። የፈለጉ የፈለገም ቁጭ ብላችሁ ይኸው ተባለ። ሶስት ሰዎች ተጠቆሙ። ዶክተር አብይን አቶ ሚሊዮን የሚባል የደቡብ ሰው ይመስለኛል እሱ ጠቆመው አስመራጭ። አቶ ደመቀ መኮንንን ደግሞ አቶ ለማ መገርሳ ጠቆሙ። እንደገና ደግሞ ዶክተር ደብረ ጽዮንን አቶ ገዱ ጠቆሙ። የምርጫ ሂደቱን በተመለከተ ምርጫውን የሚያስፈጽም ኮሚቴ የተቋቋመ ሲሆን ውጤቱ በሚስጥር ሲሰጥ እንደነበረም ተነግሯል። ይህንን ሲያከናውኑ የነበሩ የኮሚቴው ተወካዮች የፌዴራል አቃቤ ሕጉ አቶ ብርሃኑ ጸጋዬ እና የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ ዳግማዊት ሞገስ ለታዳሚዎቹ ውጤቱን አሳውቀዋል። አቶ ብርሃኑ ጸጋዬ ውጤቱን ሲገልጹ አዳራሹ በሙሉ በጭብጨባና በዋይታ በእንዲህ አይነት መልኩ ነበር ያስተናገደው። እጃችን ላይ የደረሰው ውጤት ማለት ነው የመጀመሪያው የመለቀቅ በውጤቱ ዶክተር አብይ አህመድ አብላጫውን ሙሉ ሊባል የሚችል ውጤት አግኝተው የተመረጡ ሲሆን የኢህአዲግ አባላት በውጤቱ ምን እንደተሰማቸው ከ ድርጅቱ ሊቀመንበር የሚጠብቁትና አብረው የሚሰሩት ምንስ እንደሆነ ጠይቅያቸዋለሁ። እነሱም ይሄንን የነገሩኝ፣ ሊቀመንበርና የምክትል ሊቀመንበር ምርጫው በኢህአዴግ ደረጃ በምክር ቤት አባላት የተፈጸመ ነው። በሚስጥር ድምፅ ነው። ዲሞክራሲያዊ ነበረ። በምርጫ አስፈጻሚዎችም ተመርጦ እያንዳንዱ ነገር ውጤቱ እየተነገረበታለ። ከውጤቱ በፊት በጉባኤያችን ሂደት ውጭ ላይ በሶሻል ሚዲያ የሚራገቡ የነበሩት ነገሮች፣ በተለይ ምክትል ሊቀመንበር ላይ ሌላ አካል እንደሚመረጥ እንደዚህ እየ ራሳቸውም በፌስቡክ ይናገሩ ነበር። ህዝቡም በጉጉት የሚጠብቀው ውጤት ነበር። ሲታይም፣ ህዝቡ በጉጉት የጠበቀው ውጤት ነው። አሁን ላይ ተፈጻሚ የሆነው የምርጫው ሂደት በተለይ በጣም ዴሞክራሲያዊ ነበር። ከተሳታፊ ውስጥ ሁሉንም ድምፅ ስላገኙ የስራቸውን ውጤትና ይዘው የመጡት ሀሳብ ተደማጭነትና ተቀባይነታቸው ስለሆነ በጣም ይገባቸዋል። ምናልባት ቢኖር ቢጨምርላቸው ባይነ ያንሳቸዋል እና ደስተኛ ነኝ በምርጫው ውጭ ሀገር ሆነው ከዚህ ቀደም የነበረ የኢህአዴግን እና የመንግስትን ችግሮች ሲነቅፉ የከረሙ አሁን በሀገር ውስጥ ተገኝተው ታዛቢ ሆነውም የተሳተፉ ዶክተር ብርሃነ መስቀል አንደኛው ናቸው። ዶክተር ብርሃነ መስቀል አሁን ያዩት በተለይ በትዝብቱ የታዘቡት የተለየና የማይታመን መሆኑን ነግረውኛል። በአሁኑ ጊዜ እንደምናየው ኢህአዲግ በተለይ ተቃዋሚዎች ሲያነሱ ከነበሩት ሐሳብ መስማማቱ ለየት የሚልና የሚያስደንቀውም ነው ሲሉ እንግዲህ እኛ ለረጅም ጊዜ ኢህአዴግ ላይ ድንጋይ ስሩ ወረውር የነበርንነን ውስጥ ገብተን ደግሞ የህዝብ ስሜት የህዝብ የልብ ትርታ የሆኑ በተለይም በኦሮሞ ፕሮቴስትና በአማራ ሬዚስታንስ ሲነሱ የነበሩ ጥያቄዎች በግሃድ እዚህ ቀርበው ሲወያዩበትና ያንንም ደግሞ እኛ በማህበራዊ ሚዲያም በኢንዲፔንደንት ሚዲያዎችም ቪኦኤን ጨምሮ ስናቀርብ የነበራቸውን ሀሳቦች እዚህ የኢህአዴግ የውስጥ ሰዎችም ጭምር በዚያው መንፈስ በዚያው ጉልበት ሲወያዩ ስናይ ውስጥና ውጪው አንድ እየሆነ ነው ብለን ነው ያየ ነው። በዚሁ እንዲቀጥሉ ነው እንግዲህ ተስፋችን። ኢህአዲግ በዛሬው ዕለት ሰባት ነጥብ ያለው የአቋም መግለጫ ያሳወቀ ሲሆን የነዚህ አቋም መግለጫ ከዚህ ቀደም ባለፉት ሁለት ቀናቶች ሲወያይበት የነበረ ያያቸው ነጥቦችን መሆኑን ተናግረዋል። ድርጅቱ እንዳለፉት ስኬቶች ከቆጠራቸው ውስጥ ፍርደኞች በነፃ መልቀቁ፣ የነበረውን የዲሞክራሲ ምህዳር መጥበብ ማስፋቱ፣ አልፎም የተለያዩ ድርጅቶች ወደ ሀገር ገብተው በሰላም እንዲንቀሳቀሱ መደረጉ እንደ በጎ ተግባር ተቆጥረውለታል። በኢትዮጵያና ኤርትራ መካከል የነበረውን ችግር በመፍታት በመንግስት ደረጃም ሆነ በህዝብ ለህዝብ ግንኙነቱ እንዲታደስና እንዲቀጥል መደረጉ አመርቂና ትልቅ የዲፕሎማሲ ስራ ሲባል ተሞካሽቷል። በአማራ ክልልና ሱዳን መሃል ያለውን የድንበር ጉዳይ በተመለከተ የሁለቱን ህዝብ ማህበራዊ ችግሮችን በማያናጋና ችግር ውስጥ በማያስገባ መንገድ በመርህ እንደሚፈታም በአቋም መግለጫው ተነግሯል። የኢህአዲግ አቋም መግለጫ የመልካም አስተዳደር ችግሮች፣ የዜጎች መፈናቀልና ኢ ሰብአዊ ድርጊቶች ጭምር እየተከናወኑ መሆኑን የመንጋ ፍትህ መፈጸምንና ሌሎችን እንደ ተግዳሮት አስቀምጧቸዋል። የአቋም መግለጫውን ያነበቡት አቶ ንግሱ ጡላሁን እነዚህን ጉዳዮች አንስተዋል። የዜጎች ሞትና መፈናቀል እንዲሁም ከቦታ ቦታ ተዘዋውሮ በነፃነት የመስራት ህገ መንግስት ላይ መብቶች ሲታሱ ይስተዋላል። በመሆኑም እነዚህን ችግሮች ከስረ መሰረታቸው መነቀል የሚገባቸው ችግሮች በመሆናቸው የማንነትም ይሁን የአስተዳደር ወሰን ጥያቄዎች የሚመለከታቸውን ህዝቦች ነጻ ፍላጎትን ከግምት ውስጥ ማስገባ በህገ መንግስታዊና ዲሞክራሲያዊ አግባብ እንዲፈቱ የዜጎች የትም ቦታ ተዘዋውሮ የመኖር፣ የመስራት በቋንቋቸው የመማርና የመዳኘት ወግና ባህላቸውን የማሳደግ ተገቢውን እውቅናና ውክልና የማግኘት መብት ሀብት የማፍራት ህገ መንግስታዊ መብቶቻቸውን እንዲከበሩ፣ እንዲሁም ብሔራዊ ማንነትና ሀገራዊ አንድነት ሳይነጣጠሉ እንዲከበሩ አመክረን እንሰራለን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከሐዋሳ።